ቮይስ ኦፍ አሜሪካ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ሐምሌ 25 2008፣ ዝግጅታችን ጀመረ። ጤና ይስጥልን እንደምን አምሽታችኋል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። የጎንደርን ሁኔታ የሚዳስስ ዘገባ ይዘናል። ከነበሩት ውስጥ አንደኛው ወልቃይትን በተመለከተ ወልቃይት ከአማራ ነው፣ የአማራ ድንበር ተከዜ ነው። የወልቃይት ማንነት ኮሚቴ ሆነው በሰላማዊ መንገድ ሲንቀሳቀሱ የነበሩትን የተከታሰሩበት እንዲፈቱ ከትናንት የጎንደር ተሰላፊዎች አንዱ ናቸው የተሰሙት። በሌላ በኩል የጎንደር የትናንት ሰልፍ በሰላም የተጠናቀቀው የሕዝቡ የሰላም ቀናይነት በመኖሩ እንደሆነ የክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ዲሬክተር ተናግረዋል። ትክክለኛውን ቁጥር ያው ስላልተቆጠረ መናገር አልችልም፣ የተሳሳተ መረጃ እንዳልሰጥ። ሁሉም ከየራሱ ማዕዘን እየተነሳ የሚሰጠው አስተያየት ስለሆነ በቁጥሩ ላይ ብዙም ልንወዛገብ አንችልም። ቀላል ያልሆነ ቁጥር ያለው ህዝብ ሰላማዊ ሰልፍ ወጥቷል፣ መልክቶች አስተላልፏል። ዳይሬክተሩ አቶ ንጉሱ ጥላሁን ለቪኦኤ ከሰጡት ቃል የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን ለተጨማሪ አርዕስተ ዜና አዲሱ ትልቁ የምሽቱ ዜና በመግቢያው እንደተገለጸው ትናንት ጎንደር ውስጥ የተካሄደው ትዕይንተ ህዝብ እንዳለ ሆኖ አዲስ አበባ ከተማና ሌሎች ክልሎችም የተቅማጥና ተውከት በሽታ ተከሰተ። በደቡብ ሱዳን የሚተገበር የሰላም ስምምነት የለም ተባለ። ዩናይትድ ስቴትስ ሊቢያ ውስጥ የሚገኙትን የአይሲስ ምሽጎች ለሁለተኛ ጊዜ በአየር አጠቃች። ናይጄሪያ ውስጥ በኢሜይል እያጭበረበረ የሰው ገንዘብ የሚዘርፈው ቡድን ቀንደኛ መሪ በቁጥጥር ስር ዋለ፣ የሚሉ ሌሎችም ይገኛሉ። አመሰግናለሁ አዲሱ ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና ያለም ዜና እናሰማችሁ። የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎችም መስፋፋቱን መንግሥት አስታውቋል። የችግሩ ስፋትና የተመዘገቡ በሽተኞች ቁጥር ግን አልተገለጠም። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ልኮልናል። የአጣዳፊ ትውከትና ተቅማጥ በሽታ በተለያዩ የአዲስ አበባ አካባቢዎች መከሰቱ ከተገለጸ ወራት ተቆጥረዋል። የበሽታውን ስርጭትና ቁጥጥር በተመለከተ መረጃዎች ሲሰራጩ የቆዩትም ይህችኑ ከተማ ማዕከል በማድረግ ነው። ዛሬ ይፋ የተደረገው መረጃ ግን በሽታው ወደ ክልሎችም መሰራጨቱን አረጋግጧል። የኢትዮጵያ ጤና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጂማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በሽታው ወደ ክልሎችም ተዛምቷል። በኦሮሚያ ክልል፣ በሶማሌ ክልል ክልል በአማራ ክልልም እንደዚሁ የተወሰኑ ሕሙማኖች ሪፖርት ተደርጓል። ስለዚህ ይልቁንም የመዛመት አዝማሚያ ያለው ማለት ነው። አጠቃላይ የህብረተሰብ ተሳትፎ ነው፣ ንቅናቄ ያስፈልጋል። ሁላችንም በተደራጀ መልኩ እንቅስቃሴ አድርገን አካባቢያችንን ማጽዳት፣ የግል ንጽህናችንን በሚገባ መጠበቅ ምግባችን ንጹህ ስለመሆኑ ማረጋገጥ፣ የምንጠጣው ውሃ ንጹህ ስለመሆኑ ማረጋገጥ ያስፈልጋናል። የሁላችንም ድርሻ ይሆናል ማለት ነው። በክልሎችም ሆነ በአዲስ አበባ የተመዘገቡ በሽተኞች ቁጥር ግን በዘገባው አልተጠቀሰም። ቪኦኤ ከዚሁ ኢንስቲትዩትና ከጤና ጥበቃ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ፣ እስክንድር ለዘገባው። የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስትር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላማ ኮል ስልጣናቸውን መልቀቃቸውን አስታወቁ። ምክንያታቸው ፕሬዚደንት ሳልቫኪር ማያርዴት የሰላም ስምምነቱን ፍቀውታል የሚል እንደሆነ ተናግረዋል። ዶክተር ላማኮል ለአሜሪካ ድምፅ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወገኖች ወደ ድርድር እንዲመለሱ እየጎተጎተ ነው። በመጽሔት ዝርዝር ያለ ዘገባ ይኖረናል። የዩናይትድ ስቴትስ ጦር ሊቢያ ውስጥ በሚገኙ የእስላማዊ መንግስት ነኝ ባዩ ቡድን ይዞታዎች ላይ ዛሬ ሰኞ የአየር ጥቃት ማካሄዱን ፔንታጎን ማለትም የመከላከያ ሚኒስቴር አስታወቀ። ጥቃቶቹ የተካሄዱት በተባበሩት መንግስታት ድርጅት ከሚደገፈው ከሊቢያው ብሔራዊ የአንድነት መንግስት በቀረበ ጥያቄ መሰረት መሆኑም ታውቋል። ጥያቄውን ፕሬዚዳንቱ መቀበላቸውን፣ ጥቃቱ እንዲካሄድም ማጽደቃቸውን ፔንታጎን ማለት መከላከያ ሚኒስቴሩ አስታውቋል። ዩናይትድ ስቴትስ በሊቢያ የአይሲስ ይዞታዎች ላይ የአየር ጥቃት ስታካሄድ የዛሬው ሁለተኛ መሆኑ ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንታዊ ምርጫ በመጪው ታህሳስ 2009 ዓመተ ምህረት እንደሚካሄድ ጆዜፍ ካቢላ ከስልጣን እንደሚወርዱም ተቃዋሚዎች ያቀረቡትን ጥያቄ መንግስቱ እምቢ ብሏል። የተቃዋሚዎቹ መሪ ኤቲን ቺኬዲ ለሌሎች ደጋፊዎቻቸው ትናንት ባደረጉት ንግግር ካቢላ ምርጫውን ከመስከረም በፊት ይፋ ካላደረጉ እንደ ከፍተኛ የአገር ክህደት ይቆጠራል ብለዋል። ፕሬዚደንት ካቢላ ምርጫውን ባያካሂዱ ካለማወቅ ሳይሆን ኃላፊነት የጎደለው አሰራር ከሚሆን ነው ብለዋል። ትሸኬዲ የ83 ዓመቱ ተቃዋሚ መሬት ትሸኬዲ በሕክምና ምክንያት ከአገር ከወጡ ከሁለት ዓመት በኋላ ነው ባለፈው ታህሳስ ወደ ወደ ሀገራቸው ወደ ኮንጎ የተመለሱት የዲሞክራቲክ ሪፐብሊክ ኮንጎ ተቃዋሚዎች ፕሬዝዳንት ካቢላ ስልጣን እንደማይፈልጉ ይናገራሉ። የናይጄሪያ ባለሥልጣናት በተጭበረበረ ኢሜል በብዙ ሚሊዮን የሚቆጠር የሰዎችን ገንዘብ ይወስዳል የተባለ ቡድን መሪን በቁጥጥር ሥራ አውለዋል። ኢንተርፖል የተባለው ዓለም አቀፍ የፖሊስ አገልግሎትና የናይጄሪያ የገንዘብ ወንጀሎች ኮሚሽን ዛሬ ሰኞ በሰጡት መግለጫ የናይጄሪያ ዜግነት ያለውና ማይክ በሚል ስም ብቻ የሚታወቀው አመቱ የአርባ አመቱ ግለሰብ ባለፈው ሰኔ ወር ነው ፖርት ሆርኮርት ውስጥ በተካሄደ አሰሳ በቁጥጥር ስር የዋለው። በባለሥልጣናቱ ገለጣ መሠረት ማይክ ናይጄሪያ ውስጥ ብቻ ወደ አርባ ያህል ሰዎችን በዚሁ የማጭበርበር ተግባር እንዳሰማራ ተደርሶበታል። የደቡብ አፍሪካው ፕሬዚዳንት ጃከብ ዙማ ከአንድ የሀገሪቱ እንደራሴ ጋር በመጪው ረቡዕ በከተማ ምክር ቤት ምርጫ ከከተማ ምክር ቤት ምርጫ በፊት የሚያሰሙት እንካ ሰላንቲያ የአፍሪካ ብሔራዊ ኮንግረስ ማለት ገዢው ፓርቲ ኤኤንሲ በምርጫው እሸነፍ ይሆናል ከሚል ስጋት የመነጨ ነው ተብሏል። ፕሬዚዳንት ዙማ ትናንት እሁድ ባሰሙት ንግግር ህዝቡ ህይወቱን ለማሻሻል ከፈለገ ኤኤንሲን መምረጥ ይኖርበታል ማለታቸው ተሰምቷል። የአፍሪካ ብሔራዊ ምክር ቤት ወይም ኤንሲ ከሀገሪቱ 278 ከተማዎች አብላጫውን የያዘ ሲሆን በአሁኑ ምርጫ ግን ፕሪቶሪያ፣ ጆሃንስበርግና ፖርት ኤሊዛቤት ውስጥ ማሸነፉ አጠራጣሪ መሆኑን የህዝብ አስተያየት መለኪያዎች አመልክተዋል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቱርክ ኃይሎች በመፈንቅለ መንግስት ሙከራው ወቅት ፕሬዚዳንት ሪሴፕ ታይብ ኤርዶጋን የነበሩበት ሆቴል ላይ ጥቃት አካሄደዋል ያሏቸውን 11 ወታደሮች ዛሬ አሰሩ። ተጠርጣሪ ወታደሮቹ በቁጥጥር ስር የዋሉት የመዝናኛ ከተማ በሆነችው ማርማሪስ ውስጥ ሲሆን ይህ እርምጃ የተወሰደው ፕሬዚዳንቱ ላይ ያነጣጠረ ጥቃት ለማካሄድ አሲረዋል የተባሉ አያሌ ወታደሮች መታሰራቸውን ተከትሎ ነው። ፕሬዚዳንት ኤርዶጋን መፈንቅለ መንግስቱ በተሞከረበት እንደ አውሮፓ ቆጣጠር ባለፈው ሐምሌ 15 ማርማሪስ ውስጥ በሚገኘ ሆቴል እንደነበሩ ወታደሮች ሆቴሉ ላይ ጥቃት እንደከፈቱ ለቀው እንደወጡ ተገልጧል። ቱርክ ከከሸፈው የመፈንቅለ መንግስት ሙከራ ወዲህ ከ500 በላይ ሰራተኞችን ነው ያባረረችው። ይህ በእንዲህ እንዳለ እዚያው ቱርክ ውስጥ ከመፈንቅለ መንግስት ሙከራው ወዲህ ያለው የፕሬስ ነጻነት አሳሳቢ የሆነ መምጣቱን ተቺዎች ይናገራሉ። ወደ 20 ሺህ ሰዎች ከመደበኛ ሥራቸው ተባረውና አሁንም ማባረሩ እንደቀጠለ ባለበት ወቅት የአሁኑ ትኩረት ደግሞ መንግሥትን በሚተቹ በአጠቃላይ በተቃዋሚዎች እና በተለይም በጋዜጠኞች ላይ መሆኑ እየተሰማ ነው። ከመፈንቅለ መንግሥት ሙከራው ወዲህ ብቻ 29 ጋዜጠኞች ታስረዋል። በቱርክ ፓርላማ ላይ ፍንዳታ ለማድረስ ያሴሩትና ስልጣን ለመያዝ የሞከሩት የኩዴታው አራማጆች ሆነው ሳለ በእኔና በመሰል የሙያ ባልደረቦቼ ላይ የሚወሰደው እርምጃ ለምን እንደሆነ አልገባኝም ያለው ከመቶ በላይ ለሆኑ መገናኛ ብዙሃን የሰራው ጋዜጠኛ ሴፈር ሶልጉን ነው። ኒና ኦርኒያኖቫ መስሪያ ቤቱ ኒውዮርክ ውስጥ የሚገኘውና ለጋዜጠኞች ደህንነት መከበር የሚከራከረው የሲፒጄ አባል ነች። ቱርክ ውስጥ በተለይ ጋዜጠኞች ላይ ትኩረት አድርጎ እየተካሄደ ያለው ስር አሳሳቢነት እየጨመረ መጥቷል ትላለች። በመጨረሻም የአፍጋኒስታን ባለስልጣናት እንዳስታወቁት የደህንነት ኃይሎች በአይሲስ ሽብርተኞች ላይ ባካሄዱት ጥቃት 300 ነው ነውጠኞችን ገደሉ። በአማጽያኑ ቁጥጥር ስር የነበረችውን የኮጥ ምስራቃዊ ድንበር ከተማም ነጻ አውጥተዋል። የክልሉ ገዢ ሳልሚን ካር ኩርዶዚ ከከፍተኛ ወታደራዊ አዛዦች ጋር በመሆን ዛሬ ሰኞው አካባቢውን ጎብኝተው መግለጫም ሰጥተዋል። እንዶዚህ በመግለጫቸው የአፍጋኒስታን የደህንነት ሰራዊት በናንግራሃ ክፍለ ሀገር የተስፋፋውን የዳይሽ ሽብርተኛ ኃይል ለመደምሰስ ቁርጥ ውሳኔ አድርጓል ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርዝ፣ በ22 ሜትር ባንድ በ13860 ኪሎ ኸርዝ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 25 2008 ዓ.ም ምሽት ፕሮግራም ነው። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አድማጮች፣ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ነው ግን ግን ዝግጅት ላይ ይገኛል። አብይ ርዕሳችን የሚያተኩረው ጎንደር ከተማ ውስጥ የተቃውሞ ትዕይንተ ህዝብ ያደረጉ ዜጎች የታሰሩ የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ መጠየቃቸውን ይዘረዝራል። ሰልፉ እውቅና ያለው ባይሆንም ሰላማዊ እንደነበረ አንድ የከተማይቱ ባለሥልጣን አስታውቀዋል። ከዚያም የጎንደር የተቃውሞ ሰልፍን በተመለከተ የአማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ዳይሬክተር አቶ ንጉሱ ጥላሁን የሰጡን ማብራሪያ አለ። ማምሻውን እነዚህን ሁሉ ያካትተው ዘገባ እየተጠናቀረ ይገኛል። ወደ ተከታዩ ቅንብር እናልፋለን። የአፍሪካ ወጣቶች ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና አዘል ጉብኝት ሲያደርጉ የቆዩ አንድ ሺህ የሚሆኑ የአፍሪካ ወጣቶች ዛሬ ዋሽንግተን ዲሲ ላይ ተሰብስበዋል። ወጣቶቹ ከዩናይትድ ስቴትስ የመንግስት ህግ አስፈጻሚ ባለስልጣናትና ከህግ አውጪዎቹ እንደራሴዎች ጋር ሲወያዩ ውለዋል። ይህ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የተጀመረው መርሃ ግብር ማንዴላ ዋሽንግተን የአፍሪካ ወጣቶች መሪዎች ተነሳሽነት ይባላል። የመርሃ ግብሩንና የጉባኤውን ሂደት እየተከታተለ ያለው ሄኖክ ሰማግዜር ወጣቶቹን ከአሜሪካዊ የፖለቲካ የንግድና የማህበረሰብ መሪዎች ጋር ያደረጉትን ውይይት አስመልክቶ ተከታዩን ዘገባ ልኮልናል። በዚህ አመት በማንዴላ ዋሽንግተን መርሃ ግብር እየተሳተፉ የሚገኙት አፍሪካውያን ወደ አንድ ሺህ የሚጠጉ ናቸው ከኢትዮጵያ ሃምሳ አንድ ተሳታፊዎች ናቸው የመጡት በዛሬ ዕለት ከዩናይትድ ስቴትስ ኮንግረስ አባላትና ሌሎች መሪዎች ሴናተር ኩንስን ጨምሮ አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት የወጣቶች ሚና ምን እንደሆነ አልፎም ደግሞ የአፍሪካ ና የዩናይትድ ስቴትስ የወደፊት የእድገት ፈተናዎች አብሮ የመስራት እድሎች ዙሪያ ሲወያዩ ነው የዋሉት እነዚህ ወጣት አፍሪካውያን እነዚህ የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አስቀድመው እንግዲህ ለስድስት ሳምንታት ያህል ታዋቂ በሆኑ በዩናይትድ ስቴትስ ትምህርት ቤቶች እንዲሁም የአስተዳደር የሲቪክና የንግድ ተቋማት ትምህርት ስልጠናና እርስ በርስ የልምድ ልውውጥ ሲያደርጉ ነው የቆዩት። በንግድ ስራና በስራ ፈጣሪነት በህዝብና መንግስት አስተዳደር እንደዚሁም ደግሞ በማህበረሰብ ተቋማት አመራር ዙሪያ ስልጠና ወስደዋል ተሞክሮቻቸውን እርስ በርስ አካፍለዋል። የራሳቸው በተለይ እነዚህ ወጣቶች የራሳቸው ታሪኮችና የመሪነት ብቃት ያላቸው ናቸውና እርስ በርስ የተወያዩበት ነው። እርስ በርስ ልምድ የቀሰሙበት መድረክ ነው። ሲወያዩ ሲተዋወቁ፣ የዩናይትድ ስቴትስ ባለስልጣናትን ሲያገኙ ከቆዩ በኋላ ወደ ሀገራቸው ወደየሀገሮቻቸው ሲመለሱ የጀመሯቸውን የንግድ ስራ የህዝብ አገልግሎትና የመንግስት ስራ በተሻለ ብቃት ይመራሉ በሚል ተስፋ ተጥሎባቸዋል። የሚበዙትም የሚናገሩት ለለውጥ እንደተዘጋጁ ነው። ከነዚህ ወጣቶች መካከል ሁለቱን አነጋግሬያለሁ። ይልቃል ሀሳቤ መምህርና የአካል ጉዳተኞች አቅም እንዲገነባ የሚሰራ ወጣት ነው። ሙያዬ በህግ ትምህርት ክፍል የህግ መምህር ነኝ። ደብረ ብርሃን ዩኒቨርሲቲ ነው የምሰራው። ደብረ ብርሃን ዩኒቨርሲቲ ሶስት ዋና ዋና ተግባሮች አሉት እንደ ማንኛውም ከፍተኛ ትምህርት ተቋም። ከእነዚህ ውስጥ አንዱ የኮሚኒቲ ሰርቪሲንግ ነው። ስለዚህ በኮሚኒቲ ሰርቪሲንግ ስር የነጻ ህግ ድጋፍ ማዕከል አለን። ነጻ የህግ ድጋፍ ማዕከሉ ላይ በጥብቅና አገልግሎት ፈቃድ ስላለኝ በዋናነት መክፈል የማይችሉና ተጋላጭ የሆኑ ማህበረሰብ አካላትን ጉዳይ ይዘን እንከታተላለን። በነጻ ድጋፉ እዛ ውስጥ በስፋት እሳተፋለሁ ማለት ነው። ጉዳዮችን ይዞ በመከታተል ረገድ ከዛ ባሻገር ደግሞ በከተማው ላይ የአይነ ስውራን ማህበር አለን። የአይነ ስውራን መምህራን እና ተማሪዎች የሙያ መደጋገፍ እና ማሻሻያ ማህበር ነው። እዛ ማህበር ላይ በተለይ አይነ ስውራን አክሰስ ቱ ኢንፎርሜሽን ወይም ለኢንፎርሜሽን የመረጃ አቅርቦት እንዲኖራቸው ለማድረግ የተቻለንን ጥረት እናደርጋለን። ስለዚህ ለአይነ ስውራን መምህራንና ተማሪዎች ከዩኒቨርስቲው ጋር በመተባበር በኮሚኒቲ ሰርቪሲንግ አገልግሎቱ ማለት ነው ወይም የማህበረሰብ አገልግሎት ዘርፉ ማለት ነው ከሁለት ጊዜ በላይ የኮምፒውተር ስልጠና ሰጥተናል። ከዛም ባሻገር የልዩ ፍላጎት ባለሙያዎችን ጠርተን እንደዚሁ የኮምፒተር ስልጠና በዩኒቨርስቲው አማካኝነት ተሰጥቷል። እዛ ውስጥ ስልጠናውን በመስጠት አገልግሎት ሰጥቻለሁ ማለት ነው። እንግዲህ ያነጋገርኳቸው ወጣቶች ለውጥ ማምጣት ቀላል እንዳልሆነ በደንብ ይገነዘባሉ። ለዚህ የሚሆን ስንቅ አሁን እየቋጠሩ ነው። አብረው የሚሰሩባቸውን መድረኮችም እየፈጠሩ ነው። በማንኛውም አይነት ስራ ቢሆን ከነዚህ መካከል ሰውነት ተስፋ ይገኛል። ሰውነት ደግሞ መምህር ነው። እንደዚሁም ደግሞ የከባቢ አየር ለውጥን የአካባቢ ጥበቃ ዙሪያ ጥበቃ የሚሰራ ወጣት ነው። ሰውነት ተስፋዬ እባላለሁ መደወላዊ ዩኒቨርሲቲ የቱሪዝም ማኔጅመንት ትምህርት ክፍል መምህር ነኝ እንዲሁም የመደወላዊ ዩኒቨርሲቲ የሰስቴናብል ቱሪዝም ክለብ የሚባል መስራች ና ስራ አስኪያጅ ነኝ ምንድነው የሚሰራው ሰስቴናብል ቱሪዝም ክለብ ሰስቴናብል ቱሪዝም ክለብ የሚሰራው በዩኒቨርሲቲያችን በቅርብ አቅረቢያ የሚገኘው የባሌ ተራሮች ብሔራዊ ፓርክ ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ነው። በውስጡ ለሚኖሩ ሰዎች እና ለተሳፋሪዎች ለመንገደኞች መንገድ በሚጠቀሙትን የግንዛቤ ስራ ማስጨበጫ መስራት ነው። ከማጋ ነው የምትሰሩት? እንዴት ነው ግንዛቤ የምታስጨብጡት? እንዴት ነው ሰው የምታደራጁት? የምንሰራው ያው ተማሪዎቻችንን መምህራኖችን፣ እንዲሁም በባሌ ተራሮች ብሔራዊ ፓርክ የሚገኙ ሰራተኞችን እንዲሁም በቱሪዝሙ ዙሪያ እና በአካባቢ ጥበቃ ዙሪያ የሚሰሩ ሌሎች ሴክተር መስሪያ ቤት የሚሰሩ ሰዎችን በማስተባበር ለምሳሌ የጽዳት ዘመቻ እናደርጋለን። ለምሳሌ በብዛት አሁን ችግር የሆነው ፓርኩን አቋርጦ በሚሄደው መንገድ የሚጠቀሙ ሳፋሪዎች እና መንገደኞች ፕላስቲክ ቦትልስ የተለያዩ ፔስታሎች ሌላ ቆሻሻዎች በብዛት ይጣላልና እሱን የማጽዳት ስራ እንዲሁም ደግሞ የግንዛቤ ማስጨበጫ ስራ ለምሳሌ ማድረግ ያለባቸውና የሌለባቸውን ነገሮች በተለያዩ ፎልደር በመበተን ነው ሊፍሌት በመስጠት እንዲሁም እዛውም ኦንዘ ስፖት እያቆምን መኪናውን ተሳፋሪዎችንም ሹፌሮችንም እናስተምራለን ማለት ነው። ብዙ ሰዎች ከዛ በኋላ በጣም አዌር ሆነዋል። ለውጡ አሪፍ ነው፣ አበረታች ነው፣ ግን ብዙ መስራት ይጠበቅብናል። አሁንም እንግዲህ እነዚህ ወጣቶች በዚህ ሳምንት በዩናይትድ ስቴትስ የሚያደርጉትን ቆይታ ያጠናቅቃሉ። ከመመለሳቸው በፊት ግን ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር ውይይት የሚያደርጉበት መድረክ ረቡዕ ዕለት ይፈጠራል። በዚህም ተገኝተን ዘገባ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን። የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከምሽቱ ሶስት ሰዓት ከ17 ደቂቃ ሆኗል። የምሽቱ አብይ ርዕስ ተጠናቅሮ ገብቶልናል። ወደዛው እንሸጋገራለን አሁን ጎንደር ከተማ ውስጥ የተቃውሞ ትዕይንተ ሕዝብ ያደረጉ ዜጎች የታሰሩት የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ ጠይቀዋል። ሰልፉ እውቅና ያለው ባይሆንም ሰላማዊ ነበረ ሲሉ አንድ የከተማይቱ ባለስልጣን ለቪኦኤ አመልክተዋል። ዝርዝር ዘገባውን መለስካቸው አመሀ ከአዲስ አበባ ይዟል። በተቃውሞ ትዕይንተ ሕዝብ ተሳታፊ እንደነበሩ ለቪኦኤ የገለጹ አንድ የጎንደር ከተማ ነዋሪ በሰልፉ ለመታደም ወዶና ፈቅዶ የወጣው ሕዝብ መስቀል አደባባይ ከየአቅጣጫው መሰባሰብ የጀመረው በማለዳ ነበረ። እኚህ ስማቸውን ለደህንነታቸው ሲባል እንዳይገለጽ የጠየቁን የአይንማኝ የትዕይንተ ህዝቡ ተሳታፊ የጎንደር ከተማ ህዝብ ብቻም እንዳልነበረ ይናገራሉ። አያሌ የጎንደር አካባቢና የገጠር ቀበሌ ነዋሪዎችም ተገኝተዋል ይላሉ። ከመጀመሪያ እስከ መጨረሻ በሰላም እንደተጠናቀቀ በሚነገርለት የተቃውሞ ሰልፍ የተገኘውን ህዝብ ብዛትም በተመለከተ ግምታቸውን ሰጥተዋል። ያው እንዳልኩ ቁጥር ላይ ብዙም አይደለውም፣ ግን ከመቶ ሰባት ከሁለት መቶ ሺህ እንዲሁ ቁጥር ስት ካልሽኝ ያን ያል ሆና፣ ግን በጣም ብዙ ነበር። ጎንደርን የሚያውቅ አድማጭ ካለ ከፋሲል ግንቡ ሙሉ ሞልቶ እስከ ቴሌው ከቴሌ ደግሞ አልፎ ወደ ላይ ወደ ሼል ማዲያ ወይም ወደ ብልኮ መስመር ከታች በኩል ደግሞ ሰርክ ሆቴልን ያንስ ነበር ሰው። ሌላው ሰልፉን የተመለከቱና የከተማው ነዋሪ መሆናቸውን የነገሩን ታዛቢም ያላቸው ግምት ከዚህ ብዙም የራቀ አይደለም። በእውነቱ በአራቱም ማዕዘን ማለት በሚቻል መልኩ በአብዛኛው ሰማንያ አምስት ፐርሰንት ሰልፍቤትያካት ሰላማዊ ሰልፍ ነው የተደረገው። በኔ ግምት ሰልፉ ተካሂዶ እስከ ሰባት ስምንት ሰዓት ድረስ ከየአቅጣጫው የገባው ህዝብ ከመቶ እስከ መቶ ሀያ ሺ ይደርሳል ተብሎ ይገመታል። የመጀመሪያው የሰልፉ ተካፋይ የነበሩት ታዛቢ እንደሚያብራሩት ከሆነ በሰልፉ ላይ የተያዙት መፈክሮችና የትዕይንት ህዝቡን ትኩረት የሚገልጹት መፈክሮች በሶስት የተከፈሉ ናቸው። አንዱና የመጀመሪያው በወልቃየት ጉዳይ ላይ ያተኮረ ነው ይላሉ። ያው የነበሩት በቋንቋ በእንግሊዝኛና በአማርኛ ነበሩት። የተለያየ ከለር ነበራቸው። በአግራውንታቸው በብዛት አረንጓዴ፣ ቢጫ፣ ቀይ ነበሩ። ያው ከነበሩት ውስጥ አንደኛው ወልቃየትን በተመለከተ ወልቃየት ከአማራ ነው፣ የአማራ ድንበር ተከዜ ነው። የወልቃየት ማንነት ኮሚቴ ሆነው በሰላማዊ መንገድ ሲንቀሳቀሱ የነበሩትን የተከታሰሩበት እንዲፈቱ ኮሎኔል ደመቀን በተመለከተ እንዲፈቱ ይቅርታ ተጠይቀው ከእስር እንዲወጡ የሚጠይቁ ነገሮች ነበሩ። በብዛት ወልቃይትን በተመለከተ ከነበሩት ሁለተኛው ጉዳይ በአማራው ህዝብ ላይ ያተኮረ እንደነበረ የዘረዘሩት እኚሁ ታዛቢ ሶስተኛው አይነት መፈክሮችና የትይንተ ህዝቡ ትኩረቶች ናቸው ያሏቸው አገር አቀፍ እንደሆኑ ይናገራሉ። በሶስተኛ መልኩ ኢትዮጵያን በሚመለከት ከዚህ ከአማራው ክልል ወጣ ብሎ የነበሩ መፈክሮች ኦሮሚያ እየተደረገ ያለውን እንዲቆም የሚጠይቁ መፈክሮችም ነበሩ። እናቶ አቶ በቀለ ገርባን ምስል ያለባቸው መፈክሮችም ነበሩ። በመጨረሻም በህክምና ላይ የሚገኘው ሀብታሙ አያሌው ህክምና በማጣቱ ምን ያህል ችግር እየተፈጠረበት እንዳለ የሚገልጹ መፈክሮችም ነበሩ። በአጠቃላይ ስታየው ጎንደር፣ ኢትዮጵያን በጎንደር ውስጥ እንደምናያት የሚገልጽ አይነት መፈክሮች ነው የነበሩ። ሌላው ለቪኦኤ ስለ ትዕይንተ ህዝቡ ክንውን የነገሩን መፈክሮችን በተመለከተ እንዲህ ብለዋል። አማራ አንድነት የሚከበር የአማራ ህዝብ አሸባሪ አይደለም ብሎ የለመቀ ከኦሮሚያ ህዝብ እህት ወንድሞቻችን የፈስሩ ደም የእኛም ነው፣ የህዝብ ጥያቄ መጠየቅ ሽብርተኛ አያሰኝም፣ በቀለ ገርባንና ሌሎችም የኦሮሞ ታጋዮች ይፈቱ፣ የቅማንትና የአማራ ህዝብ አንድ ናቸው፣ ወያኔ ሊከፋፍለን አይችልም፣ የሻቢያ ተላላኪ ህወሓት እንጂ የአማራዊ የኦሮሞ ህዝብ አይደለም የሚሉ ናቸው መፈክሮቹ ከሞላ ጎደል። ትዕይንተ ህዝቡ በመጨረሻ ሲበተንም ሰባት ነጥቦች ያለው የአቋም መግለጫ ተነቡ እንደሆነና በእስልምናና በክርስትና እምነት አባቶች ቡራኬ እንድትዘጋም ሁለቱም የአይንማኞች ለቪኦኤ ተናግረዋል። አመሰግናለሁ እስክን መለስካቸውን። ወደሚቀጥለው የተያያዘ ዘገባ እናልፋለን። ይህንን የጎንደር የተቃውሞ ሰልፍ በተመለከተ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ዲሬክተር አቶ ጥላሁን ንጉሱ ጥላሁን ይቅርታ፣ ለቪኦኤ ማብራሪያ ሰጥተዋል። ጽዮን ግርማ ነች አቶ ንጉሱን ያነጋገረቻቸው። ትክክለኛውን ቁጥር ያው ስላልተቆጠረ መናገር አልችልም፣ የተሳሳተ መረጃ እንዳልሰጥ ሁሉም ከየራሱ ማዕዘን እየተነሳ የሚሰጠው አስተያየት ስለሆነ በቁጥሩ ላይ ብዙም ልንወዛገብ አንችልም። ቀላል ያልሆነ ቁጥር ያለው ህዝብ ሰላማዊ ሰልፍ ወጥቷል፣ መልእክቶች አስተላልፏል። ይሄ ሰልፍ በሰላማዊነት እንዲጠናቀቅ ግን በዚህ አጋጣሚ ቁጥሩ ላይ ሳይሆን እኔ ማተኩረው አስርም ይሁን መቶ አንድ ሺህም ይሁን መቶ ሺህ ሰው ሰላማዊ ሰልፍ ወጥቶ በሰላም ወደ ቤቱ ኮሽ ሳይል መመለስ ችሏል። ይሄ አንደኛ ሰላማዊ ሰልፈኛው ምንም እንኳን የተሳሳቱ መልእክቶች የተላለፉበት ቢሆንም ለሰላም ያለውን ቀናይነት በደንብ እውቅና መስጠት ይገባል። ከምንም በላይ ደግሞ የጎንደር ህዝብ ጎንደር አስራ አምስት ከቀናት በፊት በነበረችበት ሁኔታ እንዳትመለስ የጸና ፍላጎትና አቋም ያለው መሆኑንና ለሰላማዊና ህገ መንግስታዊ ስርዓቱ ተገዥና አክባሪ መሆኑን የሚያሳይ ስለሆነ የጎንደርና አካባቢው ህዝብ በዚህ አጋጣሚ ሰላም ወዳድ ህብረተሰብ በመሆኑ እና ሰላሙን በራሱ ያስጠበቀና ያስመሰከረ በመሆኑ ይሄንንም እውቅና መስጠት ይገባል። የክልሉ መንግስት ለዚህ እውቅና ይሰጣል። የመጽሔት ቅንብራችን ይቀጥላል። የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስትር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላም አኮል ስልጣናቸውን መልቀቃቸውን አስታውቀዋል። ምክንያታቸው ፕሬዚዳንት ሳልቫኪር ማያርዲት የሰላም ስምምነቱን ፍቀውታል የሚል ነው። ዶክተር ላም አኮል ለአሜሪካ ድምፅ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወታደሮች ወደ ድርድር እንዲመለሱ እየጎተጎተ ይገኛል። እስክንድር ፍሬው ነው ከአዲስ አበባ ዘገባውን የላከልን። የደቡብ ሱዳን የተኩስ አቆም ስምምነት አልያዘም። የሰላም ሂደቱም አልሰመረም። አንዱ ሌላውን ተጠያቂ የሚያደርግበት ጣቱን የሚቀስርበት አዙሪትም ቀጥሏል። ዛሬም የብሔራዊ አንድነት የሽግግር መንግስቱ አንድ ሚኒስትር ስልጣናቸውን በገዛ ፈቃዳቸው ለቀዋል። የእርሻና የምግብ ዋስትና ሚኒስትር የነበሩት ዶክተር ላማኮል ከፕሬዝዳንት ሳልቫኪር ማያርዲትም ሆነ ከአማጽያኑ መሪ ዶክተር ሪያክ ማቻር ውጭ የነበሩ ፓርቲዎችን በመወከል በሰላም ስምምነቱ የተሳተፉ ናቸው። በሽግግር መንግስቱ ለእነዚህ ፓርቲዎች የተመደበውን የሚኒስትርነት ቦታ ይዘው ቆይተዋል። ዛሬ ግን ከዚህ ኃላፊነታቸው መልቀቃቸውን ይፋ አድርገዋል። ለዚህ ያበቃቸው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል። And the reason for doing that is that I was there to implement the peace agreement. And since the president has decided to scrap the peace agreement, እዚያ የነበርኩት የሰላም ስምምነቱን ለመተግበር ነበር። ፕሬዚዳንቱ ግን የሰላም ስምምነቱን ለመፋቅ በመወሰናቸው ከእንግዲህ ከዚያ የሚያቆየኝ ምክንያት አይኖርም። ፕሬዚዳንቱ የሰላም ስምምነቱን ሰርዘውታል። ተቀዳሚ ምክትል ፕሬዚዳንቱ ከዋና ከተማይቱ ጁባ ተባረዋል። የጸጥታ መዋቅሮችም አልተዘረጉም። ፖለቲካዊ ሂደቱም አብቅቶለታል። የነኚህ ሁሉ ድምር የሚያሳየው ጁባ ላይ ተግባራዊ የሚደረግ የሰላም ስምምነት ያለመኖሩን ነው። በደቡብ ሱዳን የተመሰረተው የብሔራዊ አንድነት የሽግግር መንግስት እንቅፋት የገጠመው ከሶስት ሳምንታት በፊት ነው፣ የፕሬዝዳንት ሳልቫኪር ማያርዲትና የተቀናቃኛቸው ዶክተር ሪያክ ማቻር ሀይሎች ተኩስ ሲለዋወጡ። በሽግግር መንግስቱ የተቀዳሚ ምክትል ፕሬዝዳንትነቱን ቦታ ይዘው የነበሩት ዶክተር ሪያክ ማቻር አገር ለቀው የሄዱት ከዚህ በኋላ ነው። ይህንን በስራ ገበታ ላይ እንዳለመገኘት የቆጠሩት ፕሬዝዳንት ሳልቫኪር ማያርዲት በምትካቸው ሌላ ሰው መሾማቸውም ሁኔታውን አወሳስቦታል። አዲሱ ተቀዳሚ ምክትል ፕሬዝዳንት ጀኔራል ታባን ደንጋይ የማቻር ቡድን ዋነኛ ተደራዳሪ የነበሩ ናቸው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ውጊያ እንዲያቆሙና ችግሮችን በውይይት እንዲፈቱ እያሳሰበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአዲሲቱ አፍሪካዊት ሀገር የቀጠለውን ውጊያ አውግዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁኝ። እስክንድርን ለዘገባው ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ከ27 ደቂቃ ሆኗል። አዲስ አበባ ላይ በ19 በ22ና በ25 ሜትር ባንድ አጭር ሞገድና በናይል ሳትን ቪኦኤ 24 ላይ የምናቀርብላችሁን የሰኞ ሐምሌ 25 2008 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። በተጨማሪም በየቀኑ ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከምሽቱ ምሽቱ ሁለት ሰዓት በ19ና በ49 አጭር ሞገድ በአጭር ሞገድ በ19 እና በ49 ሜትር ባንዶች የምናስተላልፋቸውን ዝግጅቶች የጋቢና ፕሮግራም አለን፣ እንድትከታተሉ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ቴክኒሻኑ ኦድሬስ ሬጅስ፣ የፕሮግራሙ መሪ ንጉሡ ታምሬ፣ ባልደረባይ አዲሱ አበበ፣ እኔም ሶሎሞን አባተንን እያስተናገድናችሁ የምንገኘው ለዚህ ምሽት። አዲሱ፣ ለሰዓቱ ዋና ዋና ዜና ወደ አንተ ትመራለሁ። ጎንደር ከተማ ውስጥ ትናንት የተቃውሞ ትዕይንት ያደረጉ ዜጎች የታሰሩ የወልቃየት ሕዝብ የአማራ ማንነት ጥያቄ ኮሚቴ አባላት እንዲፈቱ ጠይቀዋል። ሰልፉ እውቅና ባይኖረውም ሰላማዊ እንደነበር የከተማይቱ ባለስልጣን ተናግረዋል። የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ ወደ ተጨማሪ ሌሎች ክልሎች መስፋፋቱን መንግስት አስታውቋል። የዩናይትድ ስቴትስ ጦር ሊቢያ ውስጥ በሚገኙ የእስላማዊ መንግሥትና ኢምባዩ ቡድን ይዞታዎች ላይ ዛሬ የአየር ጥቃት ማካሄዱን ፔንታጎን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር አስታወቀ። የኮንጎ ዴሞክራቲክ ሪፐብሊክ ምርጫ እንደ አውሮፓ አቆጣጠር በመጪው ታሳሳያ እንዲካሄድና ጆሴፍ ካቢላም ከስልጣን እንዲወርዱ በማለት ተቃዋሚዎች ያቀረቡትን ጥያቄ መንግስት እምቢ ብሏል። የናይጄሪያ ባለስልጣናት በተጭበረበረ ኢሜይል በብዙ ሚሊዮን የሚቆጠር ገንዘብ ከየሰው ላይ ሲዘርፍ የነበረ ቡድን ቀንደኛ መሪ በቁጥጥር ስር ዋለ የሚሉ ይገኝበታል። አመሰግናለሁኝ። አዲሱ ለዋና ዋና የሰዓቱ ዜና። ክቡራትና ክቡራን አድማጮች፣ አሁን ከእናንተ አስተያየቶች ጥቂቱን እናስደምጣችሁ። ቶሮንቶ ስለተደረገው በኖርዝ አሜሪካ እግር ኳስ እንትን አስተያየት ልሰጥ ነው የዛሬ ፕሮግራማቸውን ሰምቼ ነው ከቶሮንቶ ነው የደወልኩት ሁሴን አብዱ እባላለሁ በቶሮንቶ በተደረገው የሰሜን አሜሪካ እግር ኳስ ጨዋታ በቶሮንቶ የሚገኘው የኢትዮጵያውያኖች ማህበርና ፌዴሬሽን አንድ ላይ ሆኖ ህዝቡን በድሎታል በክለቡ የተወከሉት የኢትዮስታር ደጋፊዎች የኢትዮስታር ቡድን ተወካዮች ዋጋው ውድ ነው ብሎ በሚጨቃጨቁበት ሰአት ሊሰሟቸው አልቻሉም የኢትዮጵያን ማህበር የሰጡትን አስተያየት ብቻ ተቀብለው በአመት አንድ ቀን ኢትዮጵያ እንዴ ሲከበር አምስት መቶ ብር ሰው የሚከፍለው ተብሎ በዛ ምክንያት ሌላውንም አራት መ አራት ሺህ ዶላር ያሁን በካናዳ እንቀበለን ብለው ነው ያቀረቡት። ቮለንተሩ የሚሰሩትን ሁሉ አስከፍለዋል። ቮለንተሩ ለምን እንከፍላለን ሲል መታወቂያ አልተዘጋጀም ብለው ነው። መቻወጣ ባይዘጋጅም ስማቸውን መዝግቦ ማስገባት ሲችሉ ያላቸውን መታወቂያ እያዩ አላያደርጉት፣ አልፈለጉም ። ስለዚህ በጣም ተወቃሾች ናቸው። በዚህ ይዞታ ከሄደ የመሄድና የእግር ኳሱን የኢትዮጵያ የመሰባሰቡን መገናኛነቱ ቀርቶ ወደ ቢዝነስ አተኩሯል። ስለዚህ አስተያየቴን አስተላልፉልኝ። በጣም አመሰግናለሁ ከቶሮንቶ። አድማጫችንን እናመሰግናለን። በነገር ላይ ሰለሞን፣ ስለ ስፖርቱ ትንሽ ጠቀስ አድርገን ነበር ትናንት በራዲዮ መጽሔት። ያን ሰምተው ነው እኛ አድማጭ ላኩልን። እኛም ወደፊት የፌዴሬሽኑን ባለስልጣናት የአብሮ ያዘጋጀውን ክፍል ለማቀርብ እንሞክራለን። እንደተባለው ብዙ ቅሬታ ተሰምቷል። አሁን አንተም በቅርቡ በቅርቡ ተከታትለውም ስለነበረ እና ጥሩ ጊዜ ይኖረናል ማለት ነው። ጥሩ አድማጭ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ 4 ሰዓት በ19፣ በ25 እና በ12 ሜትር ባንድ ይተላለፋል። በመላው ዓለም አሁን ሳምንታዊ የስፖርት ፕሮግራም ክቡራትና ክቡራን አድማጮች የያዝነው ሳምንት በጉጉት እየተጠበቀ ያለው የሪዮ ኦሊምፒክ መጀመሪያ ሳምንት ነው። የሪዮ ኦሊምፒክ የችቦ የማጠቃለያ ሳምንትም ጭምር ነው። አርብ ሪዮ ዴ ጃኔይሮ ይገባል ተብሎ እየተጠበቀ ነው። አሁን በሀገሪቱ ሪዮ ግዛት ውስጥ እየሮጠ ነው የ2016 ዓመተ ምህረት የኦሊምፒክ ችቦ። ዘርዘር ያለ መረጃ ደግሞ እንደደረሰን ምናልባት ዘግየት ብለን እናቀርባለን። ዛሬ ሰሎሞን ክፍሌ የለም ለስፖርት ዝግጅት እረፍት ላይ ነው። ከአዲስ አበባ ገዛኸኝ ጽዮን መስቀል መስመር ላይ ይገኛል። በየአራት ዓመት አንድ ጊዜ ከአስር ሺህ በላይ ተወዳዳሪ አትሌቶችን በአንድ መንደር አሰባስቦ ለሁለት ሳምንት በተሟሟቀ ውድድር የሚያቆየው የስፖርት ሁሉ ንጉስ ኦሎምፒክ ሊጀመር አምስት ቀናት ብቻ ቀርተውታል። በብራዚል ርዕሰ መዲና በማራካኛ ስቴዲየም የሪዮ ኦሎምፒክ በደማቅ ስነ ስርዓት የፊታችን አርብ ይጀመራል። ኢትዮጵያ በሰላሳ አንደኛው የሪዮ ኦሎምፒክ በሶስት የውድድር አይነቶች ማለትም በምትታወቅበት በአትሌቲክስ፣ በብስክሌትና በውሃ ዋና ትሳተፋለች። ለዚህም በአርባ ሶስት አትሌቶችን አዘጋጅታለች። የኢፍድሪ ፕሬዝዳንት ዶክተር ሙላቱ ተሾመ የሪዮ ኦሎምፒክ ተሳታፊዎችን ሰሞኑን በብሔራዊ ቤተ መንግስት ተቀብለው መልካም እድልና ድል እንዲገጥማቸው ተመኝተዋል። በመክፈቻው ሥነ ሥርዓት የኦሎምፒክ ቡድኑ የሚያውለበልበውን ሰንደቅ ዓላማ ለአትሌት ጥሩነሽ ዲባባና ለብስክሌት ተወዳዳሪው ፅጋቡ ገብረ ማርያም አስረክበዋቸዋል። ፕሬዚደንቱ የማበረታቻ ና የመልካም ምኞት ንግግርም አሰምተዋል። በዚሁ የሽኝት ፕሮግራም አትሌቶቹ የተረከቡትን ሰንደቅ ዓላማ በድል እንዲታጀብን የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። በማራቶን የዓለም አትሌቲክስ ሻምፒዮኗ አትሌት ማሬ ዲባባ እና የኦሎምፒክ ባለ ድርብ ድል አትሌት ጥሩነሽ ዲባባ የሚከተለውን ተናግረዋል። በቅድሚያ ማሬ ዲባባ፣ አትሌት ጥሩነሽ ዲባባም ትቀጥላለች። እንደዛ እንደ ዓለም ሻምፒዮና ጥሩ ውጤት እንደማመጣ ይቀልጣለ እንዳይወጣል ከአንድ እስከ ሶስት ለመውጣት የኢትዮጵያ ኦሎምፒክ ቡድን በአራት ጊዜ በተከፋፈለ የጉዞ ፕሮግራም ወደ ብራዚል እንደሚያመራ ታውቋል። የመጀመሪያው ጉዞ ከነገ ወዲያ ሮብ እንደሚሆንና የውሃ ዋናና የብስክሌት ተወዳዳሪዎች፣ ጋዜጠኞች እና ሌሎችም የልዑካን ቡድን አባላቱ ይካተቱበታል። የብስክሌት ተወዳዳሪው ፀጋቡ ገብረ ማርያም በመክፈቻ ለሰንደቅ ዓላማውን ይዞ የኢትዮጵያ ልዑካን ሲመራ እንደሚታይም ተገልጿል። የአትሌቲክስ ውድድሮች ዘግየት ብለው ስለሚጀመሩ አትሌቶች ነሐሴ አራት ነሐሴ ሰባት ና ነሐሴ አስራ አንድ በሶስት ምድብ ተከፋፍለው ወደ ሪዮ ዲ ጄኔሮ ይሄዳሉ። ከውጭ የአትሌቲክስ ዜና ደግሞ በኮሎምቢያ በቦጎታ ከተባለ በተደረገ ዓመታዊ ዓለም አቀፍ የግማሽ ማራቶን ሩጫ አትሌት ታደሰ ቶላ ድል ቀንቶታል አትሌት ታደሰ ቶላ ርቀቱን በተሻለ ሰዓት ለመፈጸም እቅድ ቢኖረውም በውድድሩ የተከሰተው ከባድ ንፋስ እቅዱን እንዳያሳካ ያደረገው መሆኑን ከውድድሩ በኋላ በሰጠው አስተያየት ተናግሯል አትሌቱ ሀያ አንዱን ኪሎ ሜትር በአንደኝነት ለመፈጸም አንዱ ሰዓት አምስት ደቂቃ አስራ ስድስት ሰኮንድ ጊዜ ወስዶበታል። ባለፈው ዓመት ሁለተኛ ሆኖ የፈጸመ መሆኑ ይታወሳል። ታደሰ ትናንት ተከትለው ሁለተኛና ሶስተኛ የወጡት አትሌቶች የኬንያ አትሌቶች ናቸው። በሴቶች አንደኛና ሁለተኛ ሆኖ ተከታትለው ያሸነፉት የኬንያ አትሌቶች ሲሆኑ ባለፈው ዓመት የዚሁ ውድድር አሸናፊ የነበረችው አትሌት አማኔ ጎበና በሶስተኝነት ውድድሩን ጨርሳለች። አትሌቷ የአምናውን ድርድ ደግማለች ተብሎም ቅድሚያ ግምት አግኝታ እንደነበርና ትናንትም ለማሸነፍ ብርቱ ትግል ማድረጓን በአድናቆት የዘገበው የዓለም አቀፍ አትሌቲክስ ፌዴሬሽን ማህበር በድህረ ገልጹ ነው። በእግር ኳስ ዜና በሳምንቱ መጨረሻ በአዳማ በበብችል ስቴዲየም ከአስራ ሰባት ዓመት በታች ታዳጊዎች እግር ኳስ ሻምፒዮና ፍጻሜ ጨዋታ ነበር። ለሁለት ሳምንት ሲካሄድ በቆየው በዚሁ ታዳጊዎች ሻምፒዮና ለፍፃሜ የደረሱት ሐዋሳ ከነማና ሲዳማ ቡና ሲሆኑ ከሐዋሳ ከነማ ሶስት ለአንድ አሸናፊነት ተጠናቋል። በተለያዩ ክለቦች ድንቅ ችሎታና ተሰጥኦ ያላቸው ታዳጊዎች መታየታቸውን በርካቶች ይናገራሉ። ሐዋሳ ከነማም ባሳየው የጨዋታ ብልጫ አሸናፊነቱ አይበዛበትም ተብሏል። ባለሜዳ አዳማ ከነማም መከላከያን ሁለት ለአንድ በመርታት የሶስተኝነት ደረጃ አግኝቷል። አዳማ ከነማ ያለፈው ዓመት ሻምፒዮን እንደነበር ይታወሳል። የዘንድሮ ሻምፒዮን ሐዋሳ ከነማ ዋንጫና ሃምሳ ሺህ ብር፣ አዳማ ቡና እና አዳማ ከነማ የሰላሳና የሀያ ሺህ ብር ሽልማት አግኝተዋል። በመጨረሻም ሌላው የእግር ኳስ ዜና ቡና አባ ጅማና ወራቤ ከነማ እንዲሁም ኢትዮጵያ ውሃ ስራዎችና ወልዳያ ከነማ ዛሬ የሚያደርጉት ጨዋታ በብዙት እንዲጠበቅ ሆነዋል። ቡና አባ ጅማና ወልዳያ ከነማ ወደ ኢትዮጵያ ፕሪሚየር ሊግ ለማለት የተሻለ ድል አላቸው። በሁለቱ የዛሬ ውጤታቸው ደግሞ ሙሉ በሙሉ ማለፋቸውን የሚያረጋግጥላቸው በመሆኑ ጠንካራ ትክክር ይደረጋል ተብሎ ይጠበቃል። የአሜሪካ ድምጽ ሬዲዮ በዛ ይጽ መስጠል ከአዲስ አበባ ገዛኸኝ ጽዮን መስቀልን አመሰግናለሁኝ። ለሳምንታዊ ስፖርት ዘገባው ወደ ተከታዩ ዝግጅታችን እናልፋለን። አፍሪካ ነክ ርዕሶች። ኢትዮጵያ ውስጥ የደሞዝ መጠንና የኑሮ ውድነት አለመመጣጠን በሕዝቡ ላይ ከባድ ችግር እያስከተለ እንደሆነ፣ በተለይም በአዲስ አበባ ያለው የቤት ኪራይ ውድነት ከሠራተኞች አማካይ ደሞዝ የበዛ መሆኑን ባለፈው ቅዳሜ በተላለፈ የመጀመሪያ ዝግጅት ውይይት ተገልጧል። የመቀሌ ዩኒቨርሲቲ ዶክተር አየለ በከሬና የአዲስ አበባ ዩኒቨርሲቲ ዶክተር የራስ ወርቅ አድማሴ መፍትሄ ሊሆን ይችላል የሚሉትንም አቅርበዋል። ዶክተር የራስ ወርቅ አድማሴ የአዲስ አበባ ዩኒቨርስቲ የህብረተሰብ ጥናት ትምህርት ክፍል፣ ዶክተር አየለ በከሬ ደግሞ በመቀሌ ዩኒቨርስቲ የታሪክና የባህል ጥናቶች ትምህርት ክፍል መምህራን ናቸው። ያነጋገረቻቸው አዳነች ፍስሀ አየነች። ዶክተር የራስ ወርቅ አስተማሪዎችም ሆኑ ሌሎች አንዳንድ ጥቅማ ጥቅሞች እንዲያገኙ ማድረግ ሊያበረታታቸው እንደሚችል ጠቁመው ከሙያቸው ጋር የተያያዘ ጥናትና ምርምር ሰርተው እንዲጠቀሙ ማድረግም ሊረዳ እንደሚችል ይጠቁማሉ። የኮንሰልተንሲ አይነት ተጨማሪ ገቢ ሪሰርች ሰርተው ከሙያቸው ጋር የተያያዘ ሌላ ንግድ ሳይሆን፣ ወይም ደግሞ ፈተና እያባዙ መሸጥ ሳይሆን፣ ለምሳሌ የአማርኛ ቋንቋ አስተማሪ የሆነ ከዛው ጋር የተያያዘ የሶሲዮሎጂ ስት የሆነ ከዛው ጋር የተያያዘ ከሙያው ጋር የአማካሪ ስራ ኮንሰልተንሲ ወይም ደግሞ ጥናት ቢሰራ እንደው ለሚሰራው የማስተማር ስራ ጥሩ ግብዓት ይሆናል። ተማሪዎችንም በዛ ውስጥ ሊያሳትፍ ይችላል። ስለዚህ ይሄ በመሰረቱ መጥፎ አይደለም፣ ግን የበለጠ ጠቃሚ እንዲሆን ደሞዙን ጨምሮ ከፍ አድርጎ ጨምሮ ሌሎች ዩኒቨርሲቲዎች ለምሳሌ በአውሮፓና በመሳሰለው እንዳለው የኮንሰልተንሲውን ገቢ ለዩኒቨርሲቲው ማድረግ ይቻላል። በሌላ አነጋገር እሱ በትርፍ ጊዜ የምንለውን ስራ በመደበኛውን ጊዜው ጭምር ሰርቶ ገቢ ያመጣል። ደሞዝ ከፋይ ዩኒቨርሲቲ ወይም መንግስት ደግሞ በመደበኛ ሰራ ይህንን የምክር አገልግሎት ሰጠ አልሰጠ ሳይል በመደበኛ ከፍ ያለ ደሞዝ ይከፍለዋል። በዚህ አይነት እንግዲህ ይሄ ትርፍ ስራ ወይም የውጭ ስራ መሆኑ ቀርቶ የውስጥ ይሆናል እና ሰውየውም ከሀገር እንዲወጣ ወይም የማስተማርን እና የምሁር ስራን እንዳይተው እየረዳ፣ በሌላ በኩል ግን አካሄዱ ስነ ምግባራዊ የሆነ አካሄዱ ምሁራዊ የሆነ ጠቀሜታውም በሙሉ ለምሁራዊ ስራው የተስማማ እንዲሆን የሚያደርግ ይመስለኛል። ይሄንን ግን ለማድረግ ቢሮክራቲክ የሆነ አሰራር በዩኒቨርሲቲዎቹ በአሁኑ ጊዜ ሰፍኖ የሚገኘው መቆም አለበት። በአሁኑ ጊዜ በዩኒቨርሲቲ በኩል እኔን ጥናት አካሂድ ብባል አልፈልግም ነው የምለው። ምክንያቱም ብዙ ጊዜ እንደዛ በሰራሁበት ጊዜ ሂሳብ የማወራረዱ ነገር፣ መኪና የማግኘቱ ነገር ወረቀት የማግኘቱ ነገር፣ ሰው የመቅጠሩ ነገር፣ ያ ራሱ ትልቅ ስራ እየሆነብን ስለሚያስቸግረን በዩኒቨርሲቲ በኩል መስራትን እንሸሸዋለን፣ እንፈራዋለን። ይሄንን እንዳንፈራው ደግሞ አንዳንድ እርማቶች እና ማስተካከሎች ሊደረጉና ቅድም ያልኩት አይነት የምክር ስራውን ወይም የጥናት አገልግሎቱን ባለቤትነት ዩኒቨርሲቲዎቹ ሊወስዱና የእነሱን ሰራተኞች አስተማሪዎቻቸውን፣ ተመራማሪዎቻቸውን በቋሚነት ቅድም ዶክተር አየለ ያሉት አይነት ጠቀም ያለ ገንዘብ ሊከፍሏቸው ይገባል። በመጨረሻ እንግዲህ ሁለታችሁም መንግስት ደሞዝ መጨመር ይኖርበታል የሚለውን አንስታችኋል። ለመሆኑ መንግስት አቅም አለው ደሞዝን ደህና ሰራተኞቹን፣ ሐኪሞቹን፣ አስተማሪዎችን በሚያረካ መንገድ ለመጨመር የሚችልበት አቅም አለው? ዶክተር አየለ እኔ አቅም አለው ነው የምለው። በቀጥታ አነጋገር አቅም አለው። አቅሙ እያደገ ነው። ቅድም እንደተባለው ጥራት እኮ ካለ የምናመርታቸውን ምርቶች በጥሬ ወደ ውጭ ከመላክ እነዛን ወደ ተለያዩ ፕሮሴስ አድርገን ብንሸጣቸው የበለጠ ገቢ እናገኛለን እና እንደምናየው ዶክተር የራስ ወርቅም ከኔ ጋር ሊስማሙ ይችላሉ ብዬ ገምታለሁ የአገራችን ኢኮኖሚ እኮ እያደገ ነው የሚሄደው በጣም እያደገ ነው የሚሄደው እና ደሞዝ በመቀነስና ሰራተኛውን ብዙ ተጽዕኖ ኖሮበት ደስተኛ ሳይሆን በማስቆም እኮ አገሪት ልታድግ አትችልም። አገር ልታድግ የምትችለው ሰራተኛው ደስተኛ ሲሆን በሚያገኘው ደሞዝ እቃ ለመግዛት ሲችል፣ ሊያሳድግ ሊያስተምር ሲችል በዛ ሁኔታ ነው። ዋና እኮ የሀገር ሀብት ህዝብ ነው። ኢትዮጵያ ደግሞ ቀላል ሀገር አይደለችም። ደግሞ አሁን መቶ ሚሊዮን ህዝብ ያለባት ሀገር ናት። እና እንደኔ እንደኔ ግምት ካሁን ባየወት ሁኔታ መንግስት በትክክል ቅድም ዶክተር የራስ ወርቅ እንዳሉት ከፍተኛ ደሞዝ ለመጨመር አቅም አለው ብዬ ነው የምሟገተው። ዶክተር የራስ ወርቅ በዚህ ላይ የሚሉት ካለ እኔም እንደሱ ነው የምለው። የሀገራችን ኢኮኖሚ እያደገ ነው። ይሄ በሀገሪቱ አመታዊ ባጀት እና በመሳሰለው ይንጸባረቃል። ነው ቅድሚያ የመስጠት ጉዳይ ነው ለትምህርት ጥራት ቅድሚያ ከሰጠን፣ ለትምህርት ጥራት ደግሞ ከሚያስፈልጉት አንዱ ዋናው እና ብቸኛው አይደለም ግን አንዱ የመምህራንን የኑሮ ሁኔታ ማሻሻል ከሆነ እንደዚህ አይነቱን እርምጃ መውሰድ ያስፈልጋል፣ ይቻላልም። በአሁኑ ጊዜ አንድ ነጋዴ የእሱን የንግድ ፓርትነሮች የጋበዘበትን ገንዘብ ይቀንሳል፣ ወጪ ይቀንሳል ከታክስ ላይ የመኪናውን ቤንዚን ታክስ ላይ ይቀንሳል። አንድ አስተማሪ ግን ተማሪን ያማከረበትን የሞባይል ወጪ ሊቀንስ አይችልም። ወይም ደግሞ ተማሪውን ለማማከር በእሁድ ቀን ከቤቱ ተነስቶ ሀያ ኪሎ ሜትር ነቶ ዩኒቨርሲቲው ግቢ ደርሶ ተማሪውን አማክሮ የሚመነስበትን ቤንዚን አይቀንስም። በጣም የሚገርመው ልክ አስተማሪው እንደ እንጀራ ልጅ ነው የሚታየው። እንደዛ መሆን የለበትም። ፍትሀዊ የሆነ አሁን ለምሳሌ ቅድም እኔ ከታክስ ነጻ መኪና ቢያስገቡ አልፎ አልፎ በሰባት አመት እንኳን እንዴ ስል ያንን መኪና እኮ የሚጠቀመው አስተማሪው ለራሱ ብቻ አይደለም፣ ለራሱ ጉዳይ፣ ለቤተሰቡ ጉዳይ ብቻ አይደለም። ወደ ስራ የሚሄድበት ለማማከር የሚሄድበት አንዳንድ ጊዜ ተማሪውን መረጃ አንሰጥም ያሉትን ባለስልጣኖች አናግሮ እነሱን ኮንቪንስ ለማድረግ የሚንቀሳቀስበት ኢንተርቪው ለመስጠት የሚሄድበት እና የመሳሰለው ነው። ስለዚህ እነኚህ ነገሮች በልዩ ልዩ መንገድ መታሰብ አለባቸው። ዶክተር የራስ ወርቅ አድማሴ፣ ዶክተር አየለ በከሬ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኛም ዕድሉ ስለተሰጠን እናመሰግናለን። እናመሰግናለን። እኔም ደግሞ ዶክተር አየለ በከሬን በመጽሐፋቸው አውቃቸዋለሁ አንዳንድ ጊዜም በቴሌቪዥን በሬዲዮ ሰምቻቸዋለሁ። በተለይ የጻፉት ኢትዮፒክ የሚል መጽሐፍ አይደለም፣ ኢትዮፒካን በሚመለከት በጣም የማደንቀው ጽሁፋቸው ነው እና አሁን ደግሞ አብሬያቸው ለመወያየት እድል ስላገኘሁ በጣም ደስተኛ ነኝ። አመሰግናለሁ፣ ዶክተር አየለ። እንግዲህ በቢራ እንቀጥላለን። ግንኙነታችን ካዳምስት አዳነችን እንዲሁም ተወያዮቹን ዶክተር አየለ በከሬን የመቀሌ ዩኒቨርሲቲውን የአዲስ አበባ ዩኒቨርሲቲውንም ዶክተር የራስ ወርቅ አድማሴን በድጋሚ አመሰግናለሁኝ። ወደ ተከታዩ ዝግጅት እናልፋለን። ጤና ነው የትግራይ በትግራይ ክልል መቀሌ ከተማ ውስጥ የመቶ ሚሊዮን ብር ነዋይ እየፈሰሰበት የጤና ምርምር ተቋም ተከፍቷል። ተቋሙ የጤና ምርምር የላብራቶሪና የስልጠና ማዕከል ሆኖ እንደሚያገለግል በምርቃቱ ወቅት ተገልጿል። ተቋሙ ለሀገር አቀፍ የጤና ስራዎች የሚኖረው ፋይዳ ምንድን ነው? ግርማይ ገብሩ የጤና ጥበቃ ሚኒስትር ዴኤታ ዶክተር አሚር አማን እና የትግራይ ክልል የጤና ቢሮ ኃላፊን አቶ ሀጎስ ጎደፋይን አነጋግሮ ያጠናቀረው ዘገባ በዚህ በዛሬው የጤና ዝግጅታችን ቀጥሎ ይቀርባል። የትግራይ የጤና ምርምር ተቋም ባለፈው አርብና ቅዳሜ በክልሉ በተካሄደው የ የጤና ክብረ በዓል ወቅት ነው የተመረቀው። በተካሄደው የጤና የክብረ በዓል ዝግጅት ለትግራይ የጤና አጠባበቅ ስኬታማነት ያገዙ አገር በቀልና ዓለም አቀፍ የጤና ነክ ድርጅቶች ከክልሉ መንግስት እውቅናና ክብር ተሰጥቷቸዋል። በክልሉ ከታች እስከ ከፍተኛ የጤና ማዕከላትና ሆስፒታሎች የሚሰሩና በሙያቸው የላቀ ውጤት ያስመዘገቡ ሁለት መቶ ስድስት የጤና ሰራተኞች ሽልማትና ክብር አግኝተዋል። አርብ ከሰዓት በኋላም የክልሉ ርዕሰ መስተዳድር አቶ አባይ ወልዱና የጤና ጥበቃ ሚኒስትር ዴታ ዶክተር አሚር አማን በተገኙበት በአይነቱ የተለየና ለመጀመሪያ ጊዜ የተገነባው የትግራይ የጤና የምርምር ተቋም በይፋ ተመረቀ። ሚኒስትር ዴታው ዶክተር አሚር አማን የምርምር ማዕከሉ በክልሉ ለሚካሄድ ማህበረሰብ አቀፍ የጤና ጉዳዮች ላይ ምርምር በማድረግ የጤና ጉዳዮችን በተጨባጭ ማስረጃ ለመምራት የሚረዳ መሆኑን ይገልጻሉ። አመሰግናለሁ። እንግዲህ ይህ ምርምር ኢንስቲትዩት በሀገር አቀፍ ደረጃ ላይ የራሱ የሆነ ፍኖተ ካርታ ወጥቶለት ሲመራ የነበረ ኢንስቲትዩት ነው። በፌዴራል ደረጃ የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት የምንለዋለን፣ የፌዴራል አጠቃላይ በሀገር አቀፍ ደረጃ የማህበረሰብ አቀፍ ምርምሮች የሚሰራ ለአጠቃላይ አገር አቀፍ ደረጃ ላሉ ላብራቶሪዎች ደግሞ ሪፈረንስ ሆኖ የሚያገለግል ተቋም አለ። የእሱን ተቋም እንግዲህ በክልል ደረጃ ተመሳሳይ የሆኑ ተቋሞችን በማቋቋም በዋነኝነት ትኩረታቸው የክልሉ የማህበረሰብ አቀፍ የሆኑ የጤና ጉዳዮች ላይ ምርምር እያደረጉ አጠቃላይ የጤናውን በኤቪደንስ ቤዝድ በሆነ መንገድ ለመምራት እንደዚሁም ደግሞ ዋና ዋና የሚከሰቱ ችግሮችና ጥሩ ነገሮችንም ደግሞ የበለጠ እያበለጸጉ ለሕብረተሰቡ ጤና አገልግሎት ተጠቃሚነት የበለጠ የሚሻሻልበት ሁኔታ የሚሰራ ተቋም ነው ማለት ነው። ይሄ በምርምሩ ወይም በሕብረተሰቡ ዙሪያ ላይ የሚሰሩ የጤና ምርምሮች ነው። የትግራይ የምርምር ተቋም በክልሉ ውስጥ ያለው የጤና ሁኔታ የበለጠ የሚያሻሽልና እንዲሁም በፌዴራል ደረጃ ካለው ተመሳሳይ ተቋም በጋራ አብሮ በመስራት በአገር አቀፍ ደረጃ ለሚሰሩ የጤና ጉዳዮች ላይ የራሱ አስተዋጽኦ የሚያደርግ ተቋም መሆኑንም ዶክተር አሚር ጨምረው ገልጸዋል። ከዚህ በተጨማሪ አጠቃላይ የጤና ተቋም በምርምር ተቋማት እንደዚህ ነው። በተለያዩ የላቦራቶሪ አገልግሎቶች ላይ ያሉትን ሪፈረንስ ሆኖ እያንዳንዷ ምርምር ላይ ከወባ ጋር ሊሆን ይችላል፣ ከሳምባ ነቀርሳ ጋር ሊሆን ይችላል፣ ከሆርሞን ጋር ምርምር ሊሆን ይችላል፣ ወይም ደግሞ የምርምር የሆኑ ጥናቶች የላቦራቶሪ ጥናቶች ሊሆኑ ይችላሉ። እነሱም መሰረት ያደረገ ሪፈረንስ ላብ ሆኖ ክልሉ ላይ ያሉትን አጠቃላይ የጤና ሁኔታ የበለጠ የሚያሻሽልበት ፣ እንደዚሁም ፌዴራል ካለው ተመሳሳይ ተቋም የፌዴራል ተቋም ጋር ደግሞ በጋራ አብረው እየሰሩ አጠቃላይ በሀገር አቀፍ ደረጃ ዘላለም የራሱን የሆነ አስተዋጽኦ ሊያደርግ የሚችል ተቋም ነው። እንግዲህ ይሄ ተቋም በዋነኝነት በክልሉ መንግስት የበላይ ኃላፊነት ነው የተሰራው። ከዚህ በተጨማሪ ግን በአሜሪካ ሲዲሲ እንደዚሁም ደግሞ ኢጣሊያንም እንደዚሁ የልማት ድርጅቶች በጋራ ሆኖ የተሰራ ተቋም ነው። ለሁሉም ምስጋናዬን ማቅረብ እንፈልጋለን። አሁን ላይ መቀለ ከተማ ውስጥ የተቋቋመው የጤና የምርምር ተቋም ከፍተኛ አስተዋጽኦ እንደሚኖረው የትግራይ ክልል የጤና ቢሮ ኃላፊ አቶ ሀጎስ ጎደፋይ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸዋል። ጥራት ያለውና ተደራሽነት ያለው ስራ ለማካሄድ የግድ ምርምሮች ያስፈልጋሉ። ስለዚህ ከታች የሚመጣውን ሪፖርት እየተቀበሉ መሄድ ሳይሆን አመራሩ ከታች የሚመጡትን ነገሮች በደንብ አድርጎ በጥናት ተደግፎ እያየ በቀጣይ አገሪቷ በጤና ወዴት መሄድ ያለባት ምንድን ነው የሚቀረን የሚለውን ነገር ጥሩ ነገሮች ካሉም እንዲስፋፉ የማድረግ ጉዳይ ከዛ አኳያ በጣም ወሳኝነት ያለው ነው። የምርምር ማዕከሉ የካንሰርና ሌሎች በሽታዎችን ምርመራ ለማካሄድ ከትግራይ ወደ አዲስ አበባ ይጓዝ የነበረው ህዝብ አገልግሎቱ በአቅራቢያው እንዲያገኝ እንደሚረዳም አቶ ሀጎስ አስረድተዋል። ይሄ ተቋም ሶስት ታላላቅ ነገሮች ያካተተ ነው። አንደኛው ምርምሩ ራሱ ነው። ስለዚህ እንደ ትግራይ በትልቅ ለምርምር እየተዘጋጀን ያለ ነው። በዋናነት ምግብ በተመለከተ ነው። ለረጅም ዓመታት በምግብ እጥረት የሚጎዳ ህዝብ አለ። ከዚህ አኳያ የሚመጡ ነገሮችን በደንብ አድርጎ መመራመር እንፈልጋለን። ከዚህም አልፎ በአሁኑ ወቅት በተለይ ደግሞ ከአሁኑ በፊት ያልነበሩ በሽታዎች እየመጡ ነው ያሉት እነን ኮሚኒካብሊዝ የምንላቸው። ስለዚህ እነሱንም በደንብ አድርጎ የተመራመረ እንዴት ነው መፈታት ያለባቸው የሚለውን ነገር እንዲያካሂድ ታስቦ ነው እየተሰራ ያለው። ሁለተኛው ደግሞ አድቫንስድ የሆነ የላቦራቶሪ ሰርቪስ ያስፈልጋል። የድሮ አይነት በሆስፒታሎች ብቻ የታጠረው የላቦራቶሪ አገልግሎት ወደ ተሻለ ነገር ሊወስደን አይችልም። ስለዚህ እዚህ ፓቶሎጂስትም እንዲኖሩት የካንሰር ምርመራም እንዲኖረው የተለያዩ አሁን ወደ አዲስ አበባ ሄድ የሚባለው ህዝባችን በክልሉ በቅርቡ እነዚህ አገልግሎቶች የሚያገኝበትን ሁኔታም የመፍጠር ጉዳይ ነው። ሶስተኛው የታዩትን ችግሮችን መሰረት በማድረግ የአቅም መገንባት ስራ ነው የሚሆነው ማለት ነው። በዛም ምርምር ያካሄዳል። ስለ ሶስቱም ነገሮች ያካተተ ነው እየሆነ ያለው። በቀጣይ ብዙ ሳይንቲስቶች ብዙ ተማራማሪዎች የሚያፈራና ና ለሚቀጥለው ሁለት ሶስት ዓመት ራሱ በቀላሉ አንቲሬቢስ ቫክሲን እንኳን ማምረት እንችላለን ብለን ነው አሁን እንደ እቅድ ይዘን እየተንቀሳቀስን ያለ ነው። ከአዲስ አበባ ነው እያመጣን ያለ ነው። ስለዚህ በቅርቡ በራሳችንን ማምረት እንችላለን። ከዚህም አልፎ በቀጣይ ደግሞ የሚመጣው ጀኔሬሽን አሁን እያመጣናቸው ያሉት የክትባት መድኃኒቶች በሀገራችን ማምረት እንችላለን ይሄ ኢንስቲትዩት። በቀጣይ ብዙ ተመራማሪዎች፣ ብዙ ሳይንቲስቶች፣ ብዙ የክትባት መድኃኒቶች፣ የተለያዩ ነገሮች የሚያፈራ ተደርጎ ነው አሁን እንደ ራዕይ እየተቀመጠ ያለውና መነሻው ጥሩ ነው። ግን ይህን ለማድረግ ደግሞ ሰው ያስፈልገዋል። አሁን የትግራይ የምርምር ተቋም ተሰርቶ ተጠናቋል። ተቋሙ ከፍተኛ የጤና ባለሙያዎች ያስፈልጉታል። ለዚህም ሲባል ከሀገር ውጭ የሚገኙት ኢትዮጵያውያን ባለሙያዎች በአካል መጥተው እንዲያግዙ የትግራይ ጤና ቢሮ በሩን ክፍት አድርጎ እየጠበቀ እንዳለም የቢሮ ኃላፊ አስታውቋል። ሰው አስፈላጊ ነው። ሕንፃ ብቻ ወይ እቃ ብቻውን ትርጉም አይሰጥም። ስለዚህ በዋናነት የሰው ኃይላችን ደግሞ እኛ በምንፈልገው አይነት አሁን አለ ብለን ማየት አይቻልም። ስለዚህ በቀጣይ መሰራት አለበት። መንግስት እየሰራ ነው ያለው ግን ከዚህ የተሻለ ደግሞ ውጭ የሚኖሩ ቢሮችን ጤና ቢሮ በጣም ክፍት ነው፣ መታገዝ ይፈልጋል። ዋናው ችግራችን የናውሌጅ እና ኤክስፒሪየንስ ችግር ነው። ስለዚህ በዚህ አጋጣሚ ሁሉ ኢትዮጵያዊ፣ ሁሉም የትግራይ ተወላጅ ሌላም ሊደግፍ የሚፈልግ ካለ መጥቶ እንዲደግፈንና እኛም ደስተኞች እንደሆን በዚህ አጋጣሚ መግለጽ እንፈልጋለን። ስለዚህ ሁላችንም ተባብረን የተሻለ ነገር እንፈጥራለን ብለን እናስባለን። ይሄ ማለት ግን አልቋል ማለት አይደለም። አሁንም ትልቅ ሰፊ ቦታ አለን። ትልቅ ህንፃም እንፈልጋለን። በዚህ አጋጣሚም ለማገዝ የሚፈልግ ካለም እኛም ፕሮፖዛል አዘጋጅተን እየጠበቅን ያለ ነው፣ እያፈላለግን ነው። በቀጣይም የተሻለ ነገር እንሰራለን ብለን እናስባለን። የትግራይ የጤና የምርምር ተቋም የትግራይ ክልል መንግስት እንዲሁም የአሜሪካና የጣሊያን መንግስታት በሰጡት እርዳታ በ100 ሚሊዮን ብር የተቋቋመ ዘመናዊ የጤና ተቋም መሆኑን በምርቃቱ ላይ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ግርማይን እናመሰግናለን። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ስንት ሰዓት ሆነ? አዲሱ ለአራት ሰዓት ስድስት ጉዳይ ስድስት ደቂቃ ጉዳይ ሆነ። ዝግጅታችን ይቀጥላል። አንዳንድ መረጃዎች አሉን፣ እንደዚሁም ሙዚቃ እንጋብዛችኋለን። ሰዓታችን እንደፈቀደ በቅድሚያ አጠር አጠር ያሉ መረጃዎችን እናሰማችሁ። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ሳንቲም ተመንዝሯል ዛሬ የመሸጫው ዋጋ 21 ብር ከ80 ሳንቲም ነበረ። የመግዣው ዋጋ 22 ብር ከ31 ሳንቲም ነው። እርሶ ዶላር ከፈለጉ 22 ብር ከ31 ሳንቲም ነው የሚከፍሉት። እርሶ ዶላር ለባንክ የሚሸጡ ከሆነ ግን 21 ብር ከ80 ሳንቲም ነው ማለት ነው የሚሰጡት። አንድ ዩሮ ባንክ ያተርፋል ማለት ነው። ባንክ ያተርፋል ሁልጊዜ ሲገዛ ጠቀም አድርጎ ነው። አንድ የዩሮ 24 ብር ከ37 ሳንቲም ነው። አንድ የእንግሊዝ ፓውንድ 28 ብር ከ80 ሳንቲም ነው። ታስታውሳለህ፣ አዲሱ የእንግሊዝ ፓውንድ ባለፈው ጊዜ ከአውሮፓ ሕብረት ለመውጣት ከወሰኑ ወዲህ ዝቅ እንዳለ ነው እስካሁኑ ድረስ። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ባገኘነው ትንባያ ትንበያ መሰረት ነገ ማክሰኞ ሐምሌ 26 2008 ዓ ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22 ዲግሪ ሴልሽስ ነው፣ ዝቅተኛው ደግሞ 14 ዲግሪ ሴልሽስ ይሆናል። እኛም ጋር ትንሽ ዝናብ ያካፋ ጥሩ ነበር፣ ሳያካፋ ይቀራል ብለ ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የኢትዮጵያ መንግስት በኤች አይ ቪ ወረርሽኝ ላይ በያዘው ትግል ሁነኛ ውጤት እያስመዘገበ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ አዲሱን ዓለም አቀፍ የጸረ ኤች አይ ቪ ፕሮግራም በሚያስተዋውቅበት አትታው ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም የተባበሩት መንግስታት ድርጅት የጸረ ኤድስ ፕሮግራም ዩኤን ኤድስ የነደፈውንና ዘጠና ዘጠና ዘጠና በመባል የሚታወቀውን እቅድ ተቀብለው ካጸደቁ አገሮች አንዷ ናት። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ ም ኤች አይ ቪን ለማጥፋት ኤች አይ ቪን ከዓለም ለማጥፋት የታለመው ይህ እቅድ ለቫይረሱ ከተጋለጡ ሰዎች እስከ ዘጠና በመቶ የሚደርሱት አስፈላጊውን የሕክምና ምርመራ በማድረግ ለቫይረሱ መጋለጣቸውን ማረጋገጥ ወይም ማወቅ እንዲችሉ ከቫይረሱ ጋር ከሚኖሩት ደግሞ ዘጠና በመቶ ያህሉ ጸረ ኤች አይ ቪ መድኃኒቶችን እንዲያገኙ እንዲሁም መድኃኒቱን የመውሰድ እድል ካገኙት ከእነኚህ ህሙማን ውስጥ እስከ ዘጠና በመቶ የሚደርሱት በደማቸው የሚዘዋወረውን የቫይረስ መጠን መቀነስ ለማረጋገጥ የተወጠነ ፕሮግራም ነው። በቅዱም መሰረት የኢትዮጵያ ፌዴራል ጤና ጥበቃ ሚኒስቴር ቁጥሩ 13.9 ሚሊዮን ለሚደርስ ህዝብ በመጪው ዓመት ውስጥ የኤች አይቪ ምርመራ አገልግሎት ያቀርባል። የሚኒስትር መስሪያ ቤቱ ከኢትዮጵያ ዓለም አቀፍ የልማት አጋሮች ጋር በመተባበርም ባለፈው ማክሰኞ ባስተዋወቀው ሌላ አዲስ ውጥን በመጪው ሶስት ወራት ውስጥ ለስድስት ሚሊዮን ሰዎች የኤች አይቪ ምርመራ ያደርጋል። ውጥኑን ለማሳካትም የዩናይት ስቴትስ መንግስት የተባበሩት መንግስታት ድርጅት ጸረ ኤድስ ፕሮግራም ዩኤንኤድስ ና እንዲሁም ግሎባል ፈንድ በመባል የሚታወቀው በዓለም አቀፍ ደረጃ ኤድስና የቲቢ በሽታ ለመዋጋት በሚካሄዱ ዘመቻዎች ድጋፍ የሚያቀርበው ፕሮግራም ትር የቴክኒክ እገዛ በመስጠት ከኢትዮጵያ ጤና ጥበቃ ሚኒስቴር ጋር በቅርብ ይሰራሉ። የሚኒስትር መስሪያ ቤቱ በተጨማሪም ለቫይረሱ የተጋለጡ ሰዎች በየትኛውም የህመም ደረጃ ላይ ቢገኙ በአፋጣኝ የጸረ ኤች አይ ቪ ህክምና እንዲጀምሩ የሚያደርገውን መርምርና ህክምና ጀምር የሚል መጠሪያ የተሰጠውን እቅድ ተቀብሎ አጥድቋል ሲል የዕለቱ ርዕሰ አንቀጽ ዘርዝረዋል። በአሁኑም ወቅት ዕድሜያቸው ከአስራ አምስት ዓመት በታች የሚገኙ ሕፃናትና ታዳጊ ልጆች፣ ነፍሰ ጡር እናቶች፣ ከሁለቱ አንዳቸው ለኤች አይቪ መጋለጣቸው የታወቁ ጥንዶች፣ ለኤች አይቪና ለቲቢ ጥምር በሽታዎች የተጋለጡ ህሙማን፣ እንዲሁም ሴተኛ አዳሪዎች የዚህ መርምርና ሕክምና ጀምር የሚል መጠሪያ በተሰጠው በዚህ አዲስ እቅድ መሰረት አፋጣኝ ሕክምና ከሚያገኙት ውስጥ ናቸው። ኢትዮጵያ መንግስት በሌላ በኩል ለኤች አይቪ የተጋለጡ መሆናቸው በምርመራ የተረጋገጡ ሕሙማን በሙሉ መድኃኒቶችን እንዲያገኙ የሚያስችላቸውን መርሃ ግብርም ተግባራዊ ለማድረግ በመስራት ላይ መሆኑን ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ መንግስት ከኢትዮጵያ ዓለም አቀፍ አጋሮች ጋር በመተባበር የኢትዮጵያን ህዝብ ከገዳዩ የኤች አይቪ ቫይረስ ለመከላከል በተያዘው ጥረት በትብብር በመስራት ላይ በመሆኑ ለባዊ ኩራት ይሰማዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ፕሮግራማችንን እያገባደድን ነው። ነገ ከምሽት ሶስት ሰዓት እስከምንገናኝ ያስተናገድናችሁ እኔ አዲሱ አበበና እኔም ሰለሞን አባተነን። የትግርኛ ፕሮግራም ይቀጥላል። እስከዚያ ግን በዚህች አህመድ ተሾሙ በሚያንጎራጉራት ተጠየቂ ናዝሬት እንሰናበታለን። ተናደሩ ተናደሩ ምሽት ለጉርጉዞ የምትወጣው ቀድማ ምነው ዘንድሮ ላይ ለአይኔት ተከለለች ተጠየኪ ናዝሬት እያች ልጅ ታለች ክረምቱን በናዝሬት ባዳማ ከተማ ምሽት ለጉርጉዞ የምትወጣው ቀድማ Line it again, let's